ኢትዮጵያ ሃያ ስድስተኛውን የዓለም የኤድስ ቀን ጋምቤላ ከተማ ላይ ትናንት በተካሄደ ይፋ ስነ ስርዓት ታስባለች። የኤች አይቪ ስርጭት መጠን ኢትዮጵያ ውስጥ አንድ ነጥብ ሁለት ከመቶ ሲሆን የጋምቤላ ስርጭት መጠን ከዚህ ሀገር አቀፍ አማካይ በእጅጉ ከፍ ያለ መሆኑ ተነግሯል። የዘንድሮውን ስነ ስርዓት አስመልክቶ ሰሎሞን አባተ የተለያዩ የስራ ኃላፊዎችን አነጋግሮ ተከታዩን ዘገባ አጠናቅሯል። ዛሬ ህዳር 22 የዓለም ኤድስ ቀን ነው፣ ወይም በሌላ አባባል ዓለም ጸረ ኤድስ ትግሉን ቆም ብሎ የሚያስተውልበት የሚገኝበትን ቦታ የሚገመግምበት፣ መጪውን አካሄዱን የሚተልምበት ዕለት ነው። ኤች አይ ቪ ኤድስ በጤና ችግርነት ታውቆና ዓለም አቀፍ ወረርሽኝ መሆኑ ተረጋግጦ የሰው ልጅ የተባበረ ትግሉን ከጀመረ ወደ 40 ዓመታት ለሚጠጋ ጊዜ እየዘለቀ መሆኑ ነው እንግዲህ የዓለም የጤና ድርጅት ደብሊው ኤችኦ ባለፈው ሳምንት ባወጣው መረጃ መሠረት ዛሬ በዓለም ዙሪያ ቁጥሩ ከ35 ሚሊዮን በላይ ሰው ኤች አይ ቪ በደሙ ውስጥ አለ። ከ30 ዓመታት በዘለቀ ጊዜ ውስጥ ወደ 40 ሚሊዮን ሰው በኤድስና ከኤች አይ ቪ ጋር በተያያዙ ምክንያቶች ሕይወቱ አልፏል። በአውሮፓውያኑ አቆጣጠር በ 2013 ዓመተ ምህረት መጨረሻ በኢትዮጵያ በ2006 ዓመተ ምህረት መጀመሪያ አካባቢ በወጣ መረጃ መሰረት ከሰሃራ በስተደቡብ ባለው አፍሪካ ኤች አይቪ በደም ውስጥ የሚገኝ ሰው ቁጥር በአማካኝ ወደ 25 ሚሊዮን ይሆናል። ይህ እጅግ የሰፋ ቁጥር የሚያሳየው ደግሞ ክልሉ ምን ያህል በኤችአይቪ ኤድስ እንደተጎዳ ነው። በዚያ ላይ በዓለም ዙሪያ ከሚከሰተው ለኤችአይ ቪ በአዲስ ሁኔታ የመጋለጥ አጋጣሚ ከሰባ ከመቶ በላይ የሚሆነው የሚደርሰውም በዚሁ የጥቁሩ አፍሪካ ክልል ውስጥ ነው ምንም እንኳ ዛሬም ቢሆን ኤችአይቪን ከሰውነት ውስጥ ሊያጠፋ የሚችል ሕክምና ወይም የመከላከያ ክትባት ባይኖሩም አሁን ስራ ላይ ያሉ ጸረ ኤች አይቪ ኤድስ መድኃኒቶች ኤድስን በማቆምና ሰው መደበኛ ህይወቱን በጤናማና በተሳካ ሁኔታ እንዲሁም በተዋጣ መንገድ መምራት እንዲችል እያደረጉ ነው። ባለፈው የአውሮፓውያን ዓመት በዓለም ዙሪያ 129 ሚሊዮን ሰው የእነዚህ መድኃኒቶች ተጠቃሚ ሆኗል። የህፃናት አገልግሎት ግን በተለይ በባለመካከለኛና አነስተኛ ገቢ ሀገሮች ውስጥ አሁንም ደካማ መሆኑን የዓለም የጤና ድርጅት አመልክቷል። ጸረ ኤች አይቪ ሕክምናን በተመለከተ በእነዚህ ሀገሮች ውስጥ አገልግሎት የሚያገኘው አዋቂ ኤች አይቪ በደማቸው ውስጥ ካለ ሰዎች ከሶስቱ አንዱ ሲሆን፣ ከሕፃናቱ መካከል ግን ከአራቱ አንዱ ነው ሕክምና የሚያገኘው። ይህ የዓለም የጤና ድርጅት መግለጫ ነው። ለማንኛውም ኤች አይቪ ኤድስ ለሰው ልጅ ብርቱ አደጋ በነበረባቸው በ1970ዎቹ ዓመታት በኢትዮጵያ አቆጣጠር መጨረሻና በ1980 ዎቹ መጀመሪያ አንድም ጸረ ኤች አይቪ ኤድስ መድኃኒት አልነበርም ለሰው ልጅ ብርቱ ጥረት ለሳይንሱ ዓለምም ትግል ምስጋና ይግባና ዛሬ ግን ከሰላሳ በላይ መድኃኒቶች ወጥተው አገልግሎት እየሰጡ ነው። ዋናው ነገር ዛሬ መመርመርና ራስን ማወቅ ነው። ያ የድሮው ኤች አይ ቪ ቢገኝብኝስ የሚል ስጋት ዛሬም ቢኖርም ግን የዚያን ጊዜውን ያህል የከበደ እንዳልሆነ መቼም ግልጽ ነው። ዋሽንግተን ዲሲ የሚገኘው ሃዋርድ ዩኒቨርሲቲ በየዓመቱ በሚያዘጋጀው የማግለልና አድሎ መጠን መለኪያ ስብሰባ ወይም ጉባኤ ላይ በቅርቡ ተገኝተው የነበሩ አንድ ኬንያዊ ተሳታፊ የመመርመርና ራስን የመግለጽ ችግር ዛሬም መኖሩን ተናግረዋል። ኬንያ ውስጥ ኤች አይ ቪ በደማቸው ውስጥ መኖሩን የማይናገሩ እናቶች ዛሬም ዛሬም አሉ። በሌላ በኩል ደግሞ የመድኃኒት መኖር የፈጠረው ቸልተኝነት አለ፣ ሲሉ የጤና ባለሙያዎች ይናገራሉ። ሰዎች መድኃኒት እየወሰዱ መኖር ችለዋል እኮ እኔስ ምን ይመጣብኛል የማለት አይነት በዚህ ምክንያት ይላሉ። የዩናይትድ ስቴትሱ የሰውነት መቆጣትና የተላላፊ በሽታዎች ብሔራዊ ኢንስቲትዩት ዳይሬክተር ዶክተር አንቶኒ ፋውቺ ክትባት መሰራት አለበት። የመተላለፉ መጠን እንዲህ ዝቅተኛ በሆነበትና ቁጥሮችም የሚነግሩን በጎ ዜና በሆነበት እንዳሁኑ ባለው ጊዜ ነው ተጠናክረን መነሳት ያለብን። የኤድስን ወረርሽኝ ዘላቂ በሆነ ሁኔታ ለመቆጣጠርና ለማጥፋት አሁን መደረግ ያለበት ክትባት መስራት ነው። ኤች አይ ቪ ኤድስን የመከላከል እና የመቆጣጠር ስራው ተጠናክሮ ከቀጠለና ካደገ ኤድስ በመጪዎቹ 15 ዓመታት ውስጥ ጨርሶ የሰው ልጅ ችግር ወደማይሆንበት ደረጃ ይደርሳል ብሏል የተባበሩት መንግሥታት ድርጅት። ከዓለም አቀፉ የተቀናጀ ጥረት በላይ ግን ሀገሮች በተናጠል በየራሳቸው የሚያደርጓቸው ጥረቶች ናቸው ለሰው ልጅ መድህኑ ዓመቱን ሙሉ እለት በእለት እየተሰራ ካለው ጸረ ኤድስና ጸረ ኤች አይቪ ጥረት በተጨማሪ ተዋንያን በያሉበት ሆነው የዘርፈ ብዙውን ምላሻቸውን ጥረት ህዳር 22 ይገመግማሉ። ኤድስ እንደ ወላፈን ይጋረፍ ከነበረባቸው የሰማንያዎቹና የዘጠናዎቹ ዓመታት የመሸማቀቅ ዘመን ኢትዮጵያ ዛሬ በተሻለ ሁኔታ እፎይታን ያገኘች ቢመስልም ስጋቷ ግን አሁንም እንዳየለ ነው። የዘንድሮው የዓለም ኤድስ ቀን የኢትዮጵያ ስነ ስርዓት ማዕከል የነበረችው ጋምቤላ ነች። ለምን ጋምቤላ? አቶ ካን ጋትሏክ የጋምቤላ ክልላዊ መንግስት የኤችአይቪ ኤድስ መቆጣጠሪያና መከላከያ ጽህፈት ቤት ዋና ዳይሬክተር ማምሻውን ለቪዮይ ተናግረዋል። በዋናነት ይህን ካምፔን በጋምቤላ ክልል በዓሉ እንዲከበር ካስደረጉት አንዱኛውና ትልቁ ምክንያት የኤች አይቪ ኤድስን በሽታን ከመከላከል አኳያ በዋናነት ፖዚቲቭ የሆኑትን ሰዎች ወደ መድኃኒት ለማስገባት ያስችል ዘንድ የጋምቤላን ክልል የኤች አይቪ ኤት ድርጅት ከሌላው የኢትዮጵያ ክልሎች ከፍ ባለበት ደረጃ ስለሆነ ነው። በዓሉን በጋምቤላ ይታሰብና በርካታ ሰዎች በራሳቸው ፈቃድ ምርመራ እንዲያደርጉና ራሳቸውን አውቀ ከመድኃኒት ጋር ሊንክ እንዲደረግና የመድኃኒት ሊንኬጅ ደግሞ ፓርት ኦፍ ፕሪቬንሽን ስለሆነ ይህ የመቀላቀሉ ክፍል ነው አካል ነው። አቶ ካን ስንት ነው? በነገራችን ላይ አሁን ያለው የጋምቤላ የስርጭት መጠን በዘንድሮ እለት ወደ አምስት ነጥብ ስምንት አካባቢ ፐርሰንት ደርሷል። በሁለት ሺ ስድስት በተሰራው ስራ አጠቃላይ ሪፖርት ከተመረመሩት ሰው ቁጥር አጠቃላይ ወደ አምስት ነጥብ ስምንት ፐርሰንት ፕሬቨለንስ ያሳየናል። በዚህም ጋር በተያያዘ ጎን ለጎን ከሶስት አመት በፊት የተሰራ ሰርቬይ ሪፖርት ነበር። ያንን ሪፖርት ወደ ስድስት ነጥብ አምስት ያሳየበት ሁኔታ ነበር። እነዚህም ቁጥሮች በምናይበት ጊዜ የፕሬቨለንስን ሁኔታ ከሌላው የሀገሪቱ ክፍል በከፍተኛ ደረጃ እንዳለ ያሳየናል ማለት ነው። ምንድን ነው ምክንያቱ ለመሆኑ እንደዚህ ከፍተኛ ሊሆን የቻለበት የጋምቤላ ከሌሎቹ አካባቢዎች ተለይቶ በዋናነት ስርጭቱ መጠን እንዲስፋፋ ካስደረጉት በርካታ መጠቀስ ያለባቸው አንኳር ነው። አንደኛው አንሴፍ ሴክስ ነው። ሰዎች ግብረ ስጋ ግንኙነት ሲያደርጉ ኮንደም ያለመጠቀም ሲወጣ አናሳ ነው። በዚህ ክልል ጥንቃቄ የጎደለው የግብረ ስጋ ግንኙነት ጥንቃቄ ጎደለ ወሲብ አለ። ሁለተኛውና ትልቁ ነገር ከባህል ጋር የተያያዙ ችግሮች አሉ። የውርስ ጋብቻ አለ፣ በዚሁ ክልል የውርስ ጋብቻ አዎ ስለዚህ እነዚህን ከመጀመሪያ የጠቀስኳቸውን ጉዳዮች በዋናነት ይጠቀሳሉ። ሌላው እና ትልቁ ነገር የአኗኗር ዘይቤን የከተሜነት አይነት ስታይል ኑሮ ሰዎችን ጥንቃቄ የጎደለ ወሲብ ከመጠቀም አኳያ የባህሪ ለውጥ ከማምጣት አናሳ አለ የማህበረሰቦች። ሌላው ነገር ከኢኮኖሚክስ ሁኔታ ጋር የተያያዘ ነው። ከድህነት ጋር የተያያዙ ጉዳዮች ናቸው። በዋናነት በአሁኑ ሰዓት ሴቶች በቂ የሆነ ገቢ ስለሌላቸው አቶ ካን እንደሚሉት ለጎጂ የህይወት ዘ ጋለጣሉ በተጨማሪ ሌሎችም ለኤች አይቪ መስፋፋት እገዛ የሚያደርጉ ሁኔታዎች እንዳሉ ይታወቃል። ጥንቃቄ የጎደለው የሰውነት መበጣት፣ የወንድ ልጆች አለመገረዝ፣ ከወሊድ ጋር የተያያዙ እክሎችና የሰለጠነ የአዋላጅ እገዛ ለማግኘት የምክርና የምርመራ አገልግሎት ተጠቃሚነት አነስተኛ መሆን፣ ክልሉ ያሉበት የጎረቤት ሀገሮች የስደተኞችና የተፈናቃዮች እንቅስቃሴዎች ሊጠቀሱ የሚችሉ ናቸው። አቶ አለሙ አኖ በብሔራ ብሔራዊው የኤች አይቪ ኤድስ መከላከያና መቆጣጠሪያ ጽህፈት ቤት የዘርፈ ብዙ ምላሽ ማስተባበሪያ ዳይሬክተር ናቸው። ኢትዮጵያ የዘንድሮውን የዓለም ኤድስ ቀን ያሰበችው ምን ይዛ ነው? ለቪኦኤ ማምሻውን ማግለጫ ሰጥተዋል። ኢትዮጵያ ዘንድሮ የዓለም ኤድስ ቀንን አስበን ነው መታመቱን ዲ ግብ ለማሳካት ማለት ነው። በዚህ በኤችአይቪ ኤድስ ዙሪያ የሚደረጉ እንቅስቃሴዎችን በተለይም አንድን ሰው በኤች አይቪ እንዳይያዝ እንዳይገለልና እንዳይሞት

ስርጭት አንጻራዊ በሀገር አቀፍ ደረጃ ካለ ትንሽ ከፍ ስለሚል በዛ ክልል ውስጥ ያለውን የዘርፍ ብዙ ምላሹን ለማጠናከር እንዲረዳ፣ እንዲሁም ደግሞ የምክርና ምርመራ አገልግሎት ዘመቻ ሳምንት እየተጀመረበት ነው። በተለይ እንደ ቅር ተይዞም የነበረ በዓሉም ምክንያት ከማድረግ ጎን በእለቱ ቢያንስ በጋምቤላ ከተማ ብቻ ከሁለት ሺ ሰው በላይ የምክርና ምርመራ አገልግሎት እንዲያገኙ ለማስቻል የሚያስችል ሁኔታዎች ነበር የተዘጋጀና በዛ ሁኔታ ጥሩ ስራ ነበር እየሰራ ነው ያለ ነው። በተለይ ተደራሽነት ባለቤትነትና ውጤታማነት በሚል መርህ ነው ላለፉት በተለይ በሁለት ሺ ስድስት እንዲሁም ሁለት ሺ አምስት ላይ እንቅስቃሴ ሲደረግ ነበር። መሰረታዊ በተለይ የማህበረሰቡን በማነቃነቅ የጤና አገልግሎት ፍላጎትም የማነሳሳት ጉዳይ ነው። እንግዲህ አገልግሎትን ወደ ማህበረሰቡ ማቅረብ ነው። ከቀረበ በኋላ ደግሞ ተጠቃሚነት ከሌለው የሚደረገውን የኤድስ መከላከል ሁኔታን ሊያስተጓግል ወይም ደግሞ አገራዊ ስግ አላማውን ሊያሳካ ስለማይችል በተለይ ትኩረት ተሰጥቶ ነው። እንዲሁም ደግሞ በታዳጊ ክልሎች እንደ መሆናቸው መጠን እነዚህ በተለይ አራቱ ክልሎች ላይ ለየት ባለ ሁኔታ በየደረጃው ያለው አካል በተለይ በፌዴራል አካባቢ ያሉ አካላትን ባለድርሻ አካላትን በጋምቤላ ብሔራዊ ክልላዊ መንግስት፣ ቤንሻንጉል ጉሙዝ፣ አፋርና ኢትዮጵያ ሶማሌ ብሔራዊ ክልላዊ መንግስታትን በዛ ውስጥ የሚደረገውን ጥረት የማስጋት ወይም ደግሞ የመደገፍ ስራዎችን በብዛት እየተሰራ ነው ያለው። አቶ አለሙ፣ ለመሆኑ በብሔራዊ ደረጃ ያለው የስርጭቱ መጠን ምንድን ነው? የጋምቤላውስ በምን ያህል መጠን ነው የሚለየው? ከዚህ አሁን እንግዲህ አጠቃላይ በዚህ ይሄ የስነ ህዝብ ቅኝ በሁለት ሺ አስራ አንድ እንደ አውሮፓውያን አቆጣጠር እንደተሰራው በሀገር አቀፍ ደረጃ አማካይ አንድ ነጥብ አምስት ነው። ይህ አማካዩን እንግዲህ የሚያሳየው እና አንድ ነጥብ አምስት ከመቶ አንድ ነጥብ አምስት ከመቶ ነው። ያ እንግዲህ የፕሮጀክሽኑ የሁለት ሺህ አስራ አራቱን ወደ አንድ ነጥብ ሁለት ያደርሳል የሀገር አቀፉን ማለት ነው። ስለዚህ ይህን ስነት እንግዲህ ምንድ ነው ከይሄ ከስርጭት ወይም አማካይም ቢሆን ከክልል ክልል፣ ከከተሞች ከተሞች፣ እንደውም ከማህበረሰብ ማህበረሰብ የሚለያይበት ሁኔታ አለ። ከዚህ አንጻር አንጻራዊ ከፍ ብሎ ነው የሚታየው የበሜላ ብሔራዊ ክልል እና ሌሎችም ከዚያ አካባቢ የሆኑ ከተሞች አካባቢ በተለይም በና አዲስ አበባ እንደዚህ አዳማ፣ መቀሌ እነዚህ ትልልቅ ከተሞች እና በተለይ ተጋላጭ ሊሆኑ የሚችሉ የማህበረሰብ ክፍሎች አካባቢ ላይ ያው በየትኛውም ሀገር እንደሚታየው እኛ ሀገርም ያው በዛ መልኩ ስለሚታይ እንዲህ እነዚህ ሆት ስፖት የምንላቸው ልዩ ትኩረትን የሚሹ ቦታዎችን ለይቶ በዛ አካባቢ ላይ የመስራቱ ጉዳይ ነው። ሀገራዊ ውጤቱንም የተሻለ እዚህ ወደ ዜሮ ኒው ኢንፌክሽን ወይም ደግሞ አንድም ሰው በኤች አይቪ እንዳይያዙ የሚለውን መርህ ወይም ዓላማ ለማሳካት የሚያስችለው ይበልጥ ለቫይረሱ መጋለጥም ሆነ ሌሎች የማሰራጨት የማስተላለፍ እድሉ ስፋት ባለበት አካባቢ ላይ መስራቱ ውጤታማ ነው የሚሆነው። ከዚህ አንጻር ነው ታርጌትድ ኤች አይቪ ኤድስ ኢንተርቬንሽን በሚለው መርህ ማለት ነው። በጸረ ኤች አይቪ ኤድስ ትግል ውስጥ ግንባር ቀደም ሚና እየተጫወቱ ካሉት ወገኖች ኤች አይቪ በደማቸው ውስጥ የሚገኝ ዜጎች በቀዳሚነት ይጠቀሳሉ። የኢትዮጵያ ኤች አይቪ ኤድስ በደማቸው የሚገኝ ሰዎች ማህበራት መረቦች ብሔራዊ መረብ ዋና ስራ አስኪያጅ አቶ ደረጀ አለማየሁም ማምሻውን ለቪኦኤ እንዲህ ብለዋል። የዘንድሮ የዓለም ኤድስ ቀን ዋና መሪ ቃሉ ማንም ሰው በኤች አይቪ እንዳይያዝ፣ እንዳይገለል፣ እንዳይሞት ኃላፊነታችንን እንወጣ በምለው መሪ ቃል ስር ነው የተከበረው። በሀገራችን በዓሉ የተዘጋጀው በጋምቤላ ብሔራዊ ክልላዊ መንግስት ዋና ከተማ በሆነው በጋምቤላ ከተማ ነበር። ጋምቤላ ውስጥ አንደኛ ብዙ ነዋሪዎች አሉ፣ ሁለተኛ የክልሉ መንግስት ወደ ከፍተኛ የሆነ የአመራር ቁርጠኝነት እንዲገባ ህብረተሰቡም ደግሞ ግንዛቤ አግኝቶ ቫይረሱን ከመከላከል አንጻር ሰዋጽኦ ለማድረግ ሲባል ከፍተኛ የቅስቀሳና የተለያዩ ስራዎችን በመያዝ ነበረ ዋናው ዓላማው። በዛውም ደግሞ እንግዲህ እስካሁን ድረስ በጋምቤላ ክልል ያለውን መቀነስ የሚቻለው ብዙ ሰውን መመርመርና ወደ ድጋፍ ማምጣት ነው። ይህን በማሰብ ዩኤን ኤድስ እና ሌሎች አጋር ድርጅቶች መንግስትም ገምቤላ በበዓሉ ቀን ብዙ ሰዎችን ለማስመርመር ነበረ ዋና ዓላማው። እስካሁን ድረስ በዓለማችን ላይ ምናልባት አርጀንቲና በተወሰነ ሰዓት ውስጥ ብዙ ሰዎችን በማስመርመር የጂነስ ቡክ ላይ ተመዝግባለች። አንዱም ገምቤላ አካባቢ ያለውን ህዝብ በተወሰነ ሰዓት በበዓሉ ቀን አስመርምሮ ከፍተኛ የሆነ ስራ ለመስራት ታስቦ ነበር የተዘጋጀው። እና ተሳካ፣ በጣም ተሳክቷል። ከተጠበቀው በላይ ነው እና ከተሰጠው ሰአት እንደውም በተሰጠው ሰአት በወቅቱ በነበረኝ መረጃ ሁለት ሺህ ነበር ለማስመርመር የታቀደው በአንድ ሰአት ውስጥ በሁለት ሰአት ውስጥ ነበረ ከሶስት ሺህ የሚደርሱ ሰዎች መመርመራቸውን ነው እስካሁን ባለው በእለቱ ራሱ በጣም ከፍተኛ የሆኑ ሰዎች ተመርምረዋል። ከአርጀንቲናም በላይ ማስመርመራችንን የሚያረጋግጡ መረጃዎች ነበሩ በወቅቱ አቶ ደረጀ እርሶ የሚመሩት ኤች አይቪ በደማቸው ውስጥ የሚኖሩ ሰዎች መረቦችን መረብ ነው እና በአሁኑ ጊዜ በአጠቃላይ በብሔራዊ ደረጃ ሲመለከቱት ኤች አይቪ በደማቸው ውስጥ የሚገኝ ሰዎች ሊያገኙ የሚገባውን አገልግሎት እንክብካቤ፣ ድጋፍ እያገኙ ነው ብለው ያስባሉ ወይም ደግሞ ሙሉ በሙሉ ባያገኙ እንኳን በተወሰነ ደረጃ ጥያቄያቸው መልስ እያገኘ ነው የሚል ሀሳብ አለዎት? እንግዲህ በመሰረቱ አንደኛ ነገር ያው እኔ የምመራው ድርጅት የምሰራቸው ዋና ዋና ስራዎች በጣም የተወሰኑ ናቸው። አንደኛ የአቅም ግንባታ ስራ መስራት ነው። ሁለተኛ በተቻለ መጠን የተገኘው ሀብት በተገቡ መንገድ ስራ ላይ እንዲውል ማድረግ ነው። ሌላው ደግሞ ኤች አይቪ ቫይረስ በደማቸው ያለባቸው ወገኖች የህክምና አገልግሎት እንዲያገኙ፣ መድኃኒት እንዲያገኙ፣ እንዳልከውም ደግሞ ድጋፍና እንክብካቤም እንዲያገኙ ጥረት ማድረግ ነው። እንግዲህ ይህን ስንሰራ ለብቻችን አይደለም የምንሰራው እና አለም አቀፍ አጋር ድርጅቶች አሉ መንግስት አለ፣ መንግስታዊ ያልሆኑ ድርጅቶች አሉ፣ ህብረተሰቡን በአጠቃላይ አለ። ከዛም ባሻገር እንግዲህ ራሳቸው ቫይረሱ በደማቸው ያለባቸው የክልል ጥምረቶች እና ማህበራትም አሉ። በመተጋገዝ ይሄን ስራ እንሰራለን። እንግዲህ ከኛ ሀገር በተለየ ሁኔታ አንድ መልካም አጋጣሚ ያለው ምንድን ነው? በመድኃኒት አቅርቦት በኩል የትኛውም አካባቢ ላይ ችግር የለም። ሁሉም ሰዎች ኤች አይቪ ፖዘቲቭ ከሆኑ እንደውም ከቅርብ ጊዜ ወዲህ የዓለም ጤና ድርጅት ባወጣው መመሪያ መሰረት መድኃኒት ይጠቀማሉ። ነፍሰ ጡር እናቶችም ብሆን ያገኛሉ። ትንሽ ህጻናት አካባቢ አንዳንድ ችግሮች ይኖራሉ፣ ምክንያቱም ህጻናትን ማከም ትንሽ ከበድ ይላል። ሌላው ድጋፍና እንክብካቤ የሚያገኙት በመጠኑ ያገኛሉ። እንግዲህ አንድ ትልቁ ችግር ምንድን ነው? እንደተለመደው ቀደም ስል ከዛሬ አስር አስራ አምስት ዓመት በፊት እንደነበረው በጅምላ ድጋፍ ላይገኝ ይችል ይሆናል። በጣም የሚፈልጉት ሰዎች እንደየአካባቢያቸው ተጨባጭ ሁኔታ መጠነኛ ድጋፎችን የሚያገኙበት ሁኔታ አለ። ግን አሁን ከሀብትም አንጻር በጣም ከሀብት ውስንነት በተለያየ መልኩ ሁሉንም ተደራሽ ማድረግ የማይቻልባቸው ነገሮች ጉድለቶቹም እንዳሉ እንረዳለን። ሆኖም ግን በጣም የሚፈልጉት ሰዎች በተቻለ መጠን በእኛ ብቻ ሳይሆን በሌሎችም አጋሮች ድጋፍ እየተደረገላቸው ይገኛል። የዓለም የጤና ድርጅት ኤች አይቪ ኤድስ በመጪዎቹ አስራ አምስት ዓመታት ውስጥ የማጥፋት ወይም የማቆም ተስፋ እንሰንቋል። ማምሻውን ወደ ጄኔቫ ደውዬ በዓለም የጤና ድርጅት ደብሊው ኤች ኦ የኤች አይቪ እና የቲቢ መርሃ ግብር አስተባባሪ የሆኑትን ዶክተር ኃይለ ኢየሱስ ጌታሁንን አነጋግሬ ነበር። ዋናው የአከባበሩ ዓላማ ወደ ዜሮ መድረስ ነው። ያለውን የበሽታውን ችግር ወደ ዜሮ ለማምጣት በሚል ጥረት ላይ የተመሰረተ ሆኖ በተለይ በዚህ ዓመት አትኩሮ ያለው ደግሞ በተለይ በዩኤንኤድ አስተባባሪነት በከተሞች ላይ ያለውን የኤድታይፊ ችግር ለመቅረፍ ጥረት እንዲጠናከር እና ሁኔታዎች እንዲጠነክሩ የሚያደርግ አከባበር ነው የተደረገ ያለው። ከተሞች ከዓለም የሰላሳ አምስት ሚሊዮን በኤች አይቪ ከሚኖሩ ሕዝቦች አንድ አራተኛውን ይዘው ይገኛሉ። በአጠቃላይ በተለይ ደግሞ በአፍሪካ ይሄ ቁጥር እስከ ግማሽ አርባ አምስት ከመቶ የሚሆኑት የኤችአይቪ ህሙማን ወይም ከኤች አይቪ ጋር የሚኖሩ ሰዎች በከተሞች አካባቢ ነው የሚኖሩት። በአንዳንድ ሀገሮችም ተመሳሳይ እንደ ብራዚል ና ራሽያ ያሉትም እንደዚሁ ከባድ የሆነ ቁጥር የሚይዙ ስለሆነ የነኚህ ከተሞች ጥረት በማድረግ የኤች አይ ቪን ችግር ወደ ዜሮ በመቅረፍ ዜሮ የበሽተኛ ቁጥር እንዲሆን አዳዲስ በሽታው የሚይዛቸውም ቁጥር ወደ ዜሮ እንዲሆን የሚያደርግ ጥረት ላይ በመመርኮዝ ነው። ከዚህም በተጨማሪ ደግሞ እኔ የምሰራበት የዓለም ጤና ጥበቃ ድርጅትም በተለያየ አይነት መልኩ ይሄንን ችግር ሊቀርፉ የሚችሉ መመሪያዎችን እና የሕክምና መስጫ ዘዴዎችን በማውጣት ነው እየተከበረ የሚገኘው እስካሁን ካለው ስራ በ2030 ዓ ም እርስዎ እንደጠቆሙት በአውሮፓውያኑ አቆጣጠር የኤች አይቪ መተላለፍ ነው የሚያ አዳዲስ አጋጣሚዎችን ቁጥር እንደዚሁም የሞቱን ቁጥር ወደ ዜሮ ለማውረድ እየተሰሩ ካሉት እንቅስቃሴዎች በተጨማሪ ክትባት ወይም ደግሞ መድኃኒት ማግኘት አስፈላጊ ነው የሚሉ ፈዋሽ መድኃኒት ማለቴ ነው የሚሉ ባለሙያዎች አሉ የሚገኝ ይመስሎታል ለመሆኑ ክትባትና መድኃኒት ትርጉማቸው ውስጥ ምንድን ነው የሚሆነው እንግዲህ እውነት ነው አሁን በተለይ ወደ ኋላ መለስ ብለን ባለፉት ሀያ እና ሀያ አምስት ዓመታት የተደረገውን እድገት በምናይበት ጊዜ በጣም በጣም በጣም አመርቂ የሆነ የመድኃኒት ግኝት እና የመድኃኒት መሻሻል ለውጦች ነው በአጠቃላይ ኤች አይቪ ያሳየው። እንደ ኤች አይቪ አይነት በጣም አመርቂ የሆነ የመድኃኒት ፈጠራ እና የመድኃኒት አመራረት ሁኔታ ታይቶ አይታወቅም በአለም ታሪክ ውስጥ። የክትባቱ ነገር ግን እንደ መድኃኒቱ እርግጥ እኩል አላደገም። አንዳንድ እስከ አርባ ከመቶ የመከላከል ብቃት ያላቸው ክትባቶች ተገኝቷል። ግን ያ እንደው በሽታውን ከምድረ ገጽ ለማጥፋት በቂ ነው አይባልም። ሆኖም ግን በጣም ሰፊ የሆኑ የተለያዩ የምርምር ስራዎች እየተካሄዱ ስለሆነ ተስፋችንን ከፍ አድርገን ነው እንግዲህ ማሳየት ያለብን። እርስዎ ወደሚመሩት ክፍል ጎራ ልበልና የቲቢ ችግር በአሁኑ ጊዜ እስካሁን ድረስም በዘለቀው ጊዜ ለብዙ ሰው መሞት ከኤች አይ ቪ ጋር ተያይዞ ምክንያት ነው የሆነው። ይሄንን የቲቢን መስፋፋት በተለይ አስመልክቶ ከኤች አይ ቪ ጋር እርስ ሁለቱም ላይ ስለሚሰሩ የተገኘ ውጤት አለ ወይም አሁን እናንተ በአሁኑ ጊዜ እያተኮራችሁበት ያላችሁትና ሀገሮች ሀሳባቸውን በዚህ ዙሪያ ሊያሰባስቡ ይገባል የሚሉት ጋር እንግዲህ የሳምባ ነቀርሳ በሽታ የሚድን በሽታ ነው። ማንም ሰው በሳምባ ነቀርሳ በሽታ መሞት የለበትም የሚድን በሽታ ስለሆነ። ነገር ግን በተለይ በኤች አይ ቪ ህሙማን በሆኑ ሰዎች ላይ የምናየው ነገር ምንድን ነው? ይህ የሳምባ ነቀርሳ በሽታ በቀላሉ ሊገኝ አይችልም። በቀላሉ በሚደረጉ የህክምና ጥረቶች ሊገኝ አይችልም ወይም ደግሞ ከሌሎች በሽታዎች ጋር ተመሳስሎ ሊደበቅ የሚችልበት ሁኔታ ነው ያለው። ነገር ግን በጣም በቅርበት በሽተኞች ክትትል ከተደረገላቸው እንደገና ደግሞ በጣም ስር ሰዶ ወደ ሞት አፋፍ ከመድረሳቸው በፊት አስፈላጊው ክትትል ከተደረገ ሊድን የሚችል በሽታ ነው። ስለዚህ ይሄንን ለመቅረፍ የምናደርገው ጥረት ሁለት መልክ ያለው ነው። አንዱ የመከላከል ስራ ነው። ሌላኛው ደግሞ በሽታውን በፍጥነት አውቆ በፍጥነት አግኝቶ ሕክምና መስጠት ነው። የመከላከል ስራ በምንልበት ጊዜ ምንድን ነው? አንዱ ዋናው ነገር የቲቢውን ባክቴ ሪያ በሰውነታቸው ውስጥ ተይዘው ያሉ የኤች አይቪ በሽተኞች ያንን ነገር በሚገባ አጥንተን አስፈላጊው ህክምና ተደርጎላቸው የሚድኑበትን መንገድ ማመቻቸት ነው። ሁለተኛው በሽታውን ቶሎ ብሎ በመመርመርና በማወቅ የቲቢ በሽታ እንዲያገኙ ነው። ከዚህ በተጨማሪ ደግሞ ህክምና መስጠት ነው። ለኤች አይቪ የሚሰጠው ህክምና አንትሪትሮቫይራል የምንለው መድኃኒት በአጠቃላይ ቲቢን የመቀነስ ጥቅምም አለው። ምክንያቱም የጸረ ኤች አይቪ ህክምና በሚሰጥበት ጊዜ የሰዎች የመከላከል አቅም ስለሚጎለብትና ስለሚዳብር ቲቪን የማግኘት እድላቸው ይመነምናል። ስለዚህ ጥረት የምናደርገው ነገር ምንድን ነው? ጸረ ኤች አይቪ ህክምና መስፋፋትም የቲቪን ሊቀርፍ ይችላል። በተለይ በተለይ በአፍሪካ ክፍለ አህጉር። ዶክተር ኃይለ እየሱስ የኢትዮጵያን ያለፉ ዓመታት የጸረ ኤች አይቪ ኤድስ እንቅስቃሴ እንዴት ነው የሚገመገሙት በዓለም የጤና ድርጅት ደረጃ እንግዲህ የኢትዮጵያ ጥረት ብዙም የጠለቀ እውቀት አለኝ ብዬ ዝርዝር ጉዳዮች ውስጥ መግባት ባልችልም ኢትዮጵያ አመርቂ ውጤት የሚያስመዘግቡ ካሉና ካስመዘገቡ ሀገሮች አንዷ ናት። በተለያየ አይነት ፈርጁ ያሉት የኤች አይቪ ጥረቶች የሚበረታቱና የሚያመረቁ ናቸው። ዓለም ኤድስን ለማጥፋት ቆርጦ ተነስቷል። ይህንን ካወጀ ከራርሟል ጥቂት የሚሌኒየሙ የልማት ግቦች መጠናቀቂያ ዘመንም እነሆ ቀረበ። በዚህ ትንቅንቅ ውስጥ ምዕራብ አፍሪካን እያመሰ ያለው ኢቦላ የኤችአይቪን ትኩረት እንዳይስብና ጥረቱን እንዳያደበዝዝም የሚሰጉ ብዙዎች ናቸው። ከቪኦኤ ጤና ዝግጅት ሰሎሞን አባተነኝ ለዛሬ ጤና ጤና ይስጠልኝ።